ኦሮሚያ ክልል ጅማ ዞን የሊሙ ሰቃ ነዋሪዎች በአካባቢያቸው ብዙ ሰዎች የታሰሩ መሆኑን የሚያዙትም እጅግ ጠባብ በሆነ ክፍል ውስጥ መሆኑን ለዝግጅት ክፍላችን ተናግረዋል። ሰዎቹ የታሰሩት በተራ ወንጀል አይደለም ያለው የሊሙ ወረዳ ፖሊስ የተያዙትም በኮማንድ ፖስት እንደሆነ ገልጸዋል። የአፋን ኦሮሞ ባልደረባችን ሶራ ሀሌካ ወደዚያው ደውለው ነዋሪዎችንና የፖሊስ ባለስልጣንን አነጋግሯል። ሰለሞን አባተ ያቀርበዋል። ሊሙ ሰቃ ወረዳ ፖሊስ ጣቢያ ላይ የታሰሩት ሰዎች እጅግ ጠባብ በሆነች ክፍል ውስጥ መያዛቸውን ነው ሶራ ከዚያው ያነጋገራቸው ሰው ያመለከቱት። ለእስረኞቹ ስንቅና የጤና አገልግሎት እንደማይደርስ ሌሎችም የበረቱ ችግሮችን እየተጋፈጡ መሆናቸውን ነዋሪው ገልጸዋል። ምግብ አይቀርብላቸውም በጣም ይታመማሉ ለህመማቸው ደግሞ የህክምና አገልግሎት አያገኙም ውሃ አያገኙም የመኝታ ቦታ አያገኙም በጣም ጠባብ በሆነች ቤት ውስጥ እንከራተታሉ በጣም ችግር ደርሰባቸዋል ልጆቹ በጣም እየተቸገሩ ነው እኒህ የሊሙ ሰቃ ነዋሪ የድምጻቸው ተፈጥሮ ወይም ቃናው የተለወጠ በመሆኑ ተመሳሳይ ቢገኝ በአጋጣሚ የተፈጠረ ብቻ መሆኑን እገልጻለሁ ቁጥሩ ከሀያ በላይ ሰው ታጉሮበታል። የሚሉትን የእስር ሁኔታም ነዋሪው እንዲህ ገልጸዋል። እኚህ ወጣቶች አራት በአራት ሜትር በተሰራች ቤት ውስጥ ከሀያ ሁለት ወጣቶች በላይ ታስረው ይገኛሉ። ሌሎቹ ሲተኙ፣ ሌሎቹ ደግሞ ቆሜ ወረፋ ይጠብቃሉ። የተኙ ደግሞ ነቅተው እነሱን ያሰኛሉ። ይሄ አይነት ችግር ውስጥ ነው ያሉ ልጆች። ለመሆኑ እነዚህ ሰዎች ምን አድርጋችኋል ተብለው ነው በሊሙ ሰቃ ወረዳ ፖሊስ እጅ የሚገኙት እነማንስ ናቸው? ነዋሪው ይቀጥላሉ። የመንግሥት ሰራተኞችም አሉበት። አሁን አንድ ልጅ ካሳውን ታይ የሚባል ኮማ ጤና ጣቢያ ውስጥ የሚሠራ የሚሰራ የሕክምና ሠራተኛ ሰራተኛ ነበር። በትልቁ የሰላማዊ ሰልፍ ዕለት አንድ ሳዳሙሰን የሚባል ልጅ ኮማ ስለማዊ ሰልፍ ሲወጣ እዛ በጥይት ተመቶ በህክምና እርዳታ እዛ እዚሁ ሲወስደው ድርጅቱ ሪሰር አደረገለት። ለምንድን ነው ሪሰር አደረግከው ብለው ነው አሰሩት። ገበሉ አደም የሚባል ደግሞ ከአስናዶ ከተማ ዩኒቨርሲቲ ተማሪ ነበረ። ከዛ ተባብረው ስራ እየሰሩ እሱ ደግሞ ከዛ ነው የታሰረ። ሌሎቹ ደግሞ የቢል ስራቸውን የሚሰሩ ወጣቶች ናቸው። በቁጥጥር ስር ይገኛሉ ያሏቸውን ሰዎች ሁሉንም እንደሚያውቁ ነዋሪው በስም እየጠሩ ለሶራ ዘርዝረውለታል። አውቃለሁ አሁን አሺቅ አህመድ ሙራድ ኢሳ አብዱ ለጢፍ አባስ አብዱ ሰላም ከሊፋ ካሳሁን ታዬ ዘበሉ ሱራ ማሾ ከድር ዘበሉ አዳም ካድር ሚፍታዊ የኬቶች የሚያውቃቸው ከስንቁረ ከሸኔ የምትባል ቀበሌ ያለች እዛ ወረዳው ውስጥ ከዛም ያለፈው ሳምንት ብዙ ወጣቶች ሰሞኑን ታፍሶ ከዛ እየታሰሩ ነው። ሰዎቹ የታሰሩት ኦሮሚያ ውስጥ ሲካሄድ ከቆየው ሰላማዊ ሰልፍ ጋር በተያያዘ መሆኑን የጠቆሙት እኒሁ ነዋሪ እስረኞቹ ፍርድ ቤት አለመቅረባቸውና ጥፋታቸውን በህጋዊ መንገድም ይሁን በማንኛውም ሌላ ሁኔታ እንዳልተነገራቸው አስረድተዋል። ሰዎቹ የተያዙበትን እስር ቤት ሁኔታ ነዋሪው ከመቃብር ቤት ጋር አመሳስለውታል። ልንዘቃ እስር ቤት በጣም በጣም በጣም አስቸጋሪ እስር ቤት ነው። እስር ቤቱን ሰፊ ቀብር ነው የሚሉት እዛ ውስጥ የታሰሩ ሰዎች። ሰፊ ቀብር ነው እስር ቤቱ። ሰፊ ቀብር ማለት ቀብር ሆኖ ትንሽ ሰፋ ያለ ቀብር ማለት፣ ለአንድ ሰው የተሰራ መቃብር ሲሆን እሱ ደግሞ ትንሽ ሰፋ ያለ በቃ እዚያ ያለው ችግር በጣም በጣም በጣም ችግር። ሶራ ሃለኬ ወደ ሊሙ ወረዳ ፖሊስ ደውሎ ኮማንደር ኢንስፔክተር ተሰማ እንግዳን አነጋግሯል። ሰዎቹ የታሰሩት መንግሥት ያወጣውን ሕግ በመተላለፍ ሰላማዊ ሰልፍ በመውጣት ከአዲስ አበባ መሳሪያ በማምጣትና ሌሎችም ሕገወጥ ተግባሮችን በመፈጸም ነው ብለዋል። እነዚያን ሌሎች ያሏቸውን ሕገ ወጥ ተግባራት ግን ኮማንደሩ አልዘረዘሩም። የጤናና የህግ አገልግሎቶች እንደሚያገኙና ዘመድ እንደሚጠይቃቸው ኮማንደር ኢንስፔክተር ተሰማ እንግዳ ገልጸዋል። ኢኒኩኒ የአካ ኢድሌ ላይ ላለመ ኮማንድ ፖስቲ ተከኒ የአላ ደፍሲሮማትኒ ይህ እንደ ተራ ወንጀል አይታይም። ኮማንድ ፖስት ነው ያሰራቸው። በኮማንድ ፖስት ተጠርጥረው ነው የተያዙት እንጂ በተራ ወንጀል አይደለም። በኮማንድ ፖስት የተያዙ ጉዳዮችም ተራ ወንጀል በሚዳኝበት ፍርድ ቤት አይታዩም። የትኛው ፍርድ ቤት ነው የኮማንድ ፖስትን ክስ የሚያየው ለሚለው እስካሁን ተለይቶ አይታወቅም። አንድ በወንጀል የተጠረጠረ ሰው በአርባ ስምንት ሰዓታት ውስጥ ፍርድ ቤት መቅረብ አለበት የሚለው በተራ ወንጀል የተያዘን ሰው ነው። ከአስቸኳይ ጊዜ አዋጁ ጋር በተያያዘ ወርም ሁለት ወርም እስር ቤት የሚገኙ ሰዎች አሉ። እሱም ቢሆን በየትኛው ፍርድ ቤት እንደሚዳኙ አሁንም ግልጽ አይደለም። በሊሙ ሰቃ ወረዳ የታሰሩ ሌሎችም ሰዎች እንዳሉ ነዋሪዎች ለዝግጅት ክፍላችን ቢጠቁሙም የወረዳው ፖሊስ ኮማንደር ኢንስፔክተር ግን ከተጠቀሱት 20 ሰዎች ሌላ የታሰረ አለመኖሩን ገልጸዋል።